ትንቢተ ኢሳይያስ ምዕራፍ አርባ አንድ ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብም ኃይላቸውን ያድሱ ይቅረቡም፣ በዚያን ጊዜ የሚናገሩ፣ ለፍርድ በአንድነት እንቅረብ። ከምሥራቅ አንዱን ያስነሣ በጽድቅም ወደ እግሩ የጠራው ማን ነው? አሕዛብንም አሳልፎ በፊቱ ሰጠው፣ ነገሥታትንም አስገዛለት ለሰይፍ እንደ ትቢያ ለቀስቱም እንደ ተጠረገ እብቅ አድርጎ ሰጣቸው። አሳደዳቸው፣ እግሮቹም አስቀድሞ ባልሄዱበት መንገድ በደኅንነት አለፈ። ይህን የሠራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛው፣ በኋለኞችም ዘንድ የምኖር እኔ ነኝ። ደሴቶች አይተው ፈሩ፣ የምድርም ዳርቾች ተንቀጠቀጡ፣ ቀረቡም፣ ደረሱም። ሁሉም እያንዳንዱ ባልንጀራውን ይረዳው ነበር ወንድሙንም አይዞህ ይለው ነበር። አናጢውም አንጥረኛውን፣ በመዶሻም የሚያሳሳውን መስፍመቺውን አጽናና፣ ስለ ማጣበቅ ሥራውም መልካም ነው አለ። እንዳይንቀሳቀስም በችንካር አጋጠመው። ባሪያዬ እስራኤል የመረጥሁህ፣ ያዕቆብ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝሁህ ከማዕዘኗም የጠራሁህና አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልሁህ ሆይ እኔ ከአንተ ጋር ነኝ እና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዘሃለሁ። እነሆ የሚቈጡህ ሁሉ ያፍራሉ፣ ይዋረዱማል፤ የሚከራከሩህም እንዳልነበሩ ይሆናሉ፣ ይጠፉማል። የሚያጣሉህንም ትሻቸዋለህ፣ አታገኛቸውምም፤ የሚዋጉህም እንዳልነበሩና እንደ ምናምን ይሆናሉ። እኔ አምላክህ እግዚአብሔር፣ አትፍራ፣ እረዳሃለሁ ብዬ ቀኝህን እይዛለሁና። አንተ ትል ያዕቆብ የእስራኤልም ሰዎች ሆይ አትፍሩ፣ እረዳሃለሁ ይላል እግዚአብሔር፣ የሚቤዥህም የእስራኤል ቅዱስ ነው። እነሆ እንደ ተሳለች እንደ አዲስ ባለ ጥርስ ማሄጃ አድርጌሃለሁ፣ ተራሮችንም ታሄዳለህ፣ ታደቅቃቸውማለህ፣ ኮረብቶችንም እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ ነፋስም ይጠርጋቸዋል፣ ዐውሎ ነፋስም ይበትናቸዋል። አንተም በእግዚአብሔር ደስ ይልሃል፣ በእስራኤልም ቅዱስ ትመካለህ። ድሆችና ምስኪኖችም ውኃ ይሻሉ አያገኙምም፣ ምላሳቸውም በጥማት ደርቋል። እኔ እግዚአብሔር እሰማቸዋለሁ፣ የእስራኤል አምላክ እኔ አልተዋቸውም። በወናዎቹ ኮረብቶች ላይ ወንዞችን በሸለቆችም መካከል ምንጮችን እከፍታለሁ ምድረ በዳውን ለውኃ መቆሚያ የጥማትንም ምድር ለውኃ ማፍለቂያ አደርጋለሁ። የእግዚአብሔር እጅ ይህን እንደ ሠራች የእስራኤልም ቅዱስ እንደ ፈጠረው ያዩ ዘንድ ያውቁም ዘንድ ያስቡም ዘንድ በአንድነትም ያስተውሉ ዘንድ በምድረ በዳ ዝግባውንና ግራሩን ባርሰነቱንና የዘይቱን ዛፍ አበቅላለሁ። በበረሃውም ጥሉንና አስታውን ወይራውንም በአንድነት አኖራለሁ። ክርክራችሁን አቅርቡ፣ ይላል እግዚአብሔር ማስረጃችሁን አምጡ ይላል የያዕቆብ ንጉሥ። ያምጡ የሚሆነውንም ይንገሩን ልብም እናደርግ ዘንድ ፍጻሜአቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ፣ የሚመጡትንም አሳዩን። አማልክትም መሆናቸውን እናውቅ ዘንድ በኋላ የሚመጡትን ተናገሩ፣ እንደነግጥም ዘንድ በአንድነትም እናይ ዘንድ መልካሙን ወይም ክፉውን አድርጉ። እነሆን እንዳልነበረ ናችሁ ሥራችሁም ከንቱ ነው፣ የሚመርጣችሁም አስጸያፊ ነው። አንዱን ከሰሜን አነሣሁ መጥቶአልም። አንዱም ከፀሐይ መውጫ ስሜን የሚጠራ ይመጣል። በጭቃ ላይ እንደሚመጣ ሰው አፈርም እንደሚረግጥ ሸክለኛ በአለቆች ላይ ይመጣል። እናውቅ ዘንድ ከጥንት የተናገረው እውነት ነው እንልም ዘንድ ቀድሞ የተናገረው ማን ነው? የሚናገር የለም የሚገልጥም የለም ቃላችሁንም የሚሰማ የለም። በመጀመሪያ ለጽዮን እነኋቸው እላለሁ። ለኢየሩሳሌምም የምሥራች ነጋሪን እሰጣለሁ። በመለከት ማንም አልነበረም። ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። እነሆ እነርሱ ሁሉ ከንቶች ናቸው፣ ሥራቸውም ምንም ምን ናት። ቀልጠው የተሠሩት ምስሎቻቸውም ነፋስና ኢምንት ናቸው።